የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንድ በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ። ግድቡ መደራደሪያ ተጠቅመን የታችኛው የተፋሰስ ሀገራቶችን ወደ ኮኦፕሬቲቭ ፍሬምወርክ አግሪመንቱ እንዲመጡ ሁሉንም የሚጠቅም የሕግ ማዕቀብ የሚያደርግበት ነባራዊ ሁኔታ ይኖራል ማለት ነው። ሌላው ደግሞ ሁለት ሺህ ሀያ ብናየው የመጣው ዝናብ በመቶ አመት አንድ የሚመጣ አይነት ከዛ በኋላ የመጣውም አሁንም ድረስ ብናየው እግዚአብሔርም ረድቶናል እላለሁ። ኢትዮጵያ ውስጥ ያለ ሀይል የሚጠቀም ነገር በሙሉ የሚንቀሳቀሰው በአራት ሺ ስምንት መቶ ሜጋዋት ነበረ። እሱን አስበህ የእሱን አንድ ሶስተኛ ከአራት ተርባይን ብቻ ከህዳሴ ግድብ ማግኘት ምን ያህል ትልቅ ኢምፓክት እንዳለው እንግዲህ ጅስ ማሰብ ነው። ይሄ ማለት ግን ሀይል ስላለ ብቻ ሁሉም ሰው ተጠቃሚ ይሆናል ማለት አይደለም። እሱ ላይ ትልቅ ትልቅ ትልቅ የቤት ስራ ይቀረናል። ምስም ብቻውን የብዙዎችን ትኩረት የሳበ ጉዳይ ነው መነሻው የሆነችውን ኢትዮጵያን ጨምሮ ያንዳቸው ከሌላው በእጅጉ ቢለይም ከአስራ አንዱ የተፋሰሱ ሀገሮች ለአብዛኞቹ የህልውናቸው ደምስር የሆነው የዓለማችን ረዥሙ ወንዝ ናይል ዛሬ በኢትዮጵያ አዲስ ምዕራፍ ተጽፏል። በአባይ ወንዝ የብዙ መቶ ዘመናት ታሪክ የኢትዮጵያን የኃይል ጥማት ለማርካትና በክልሉም የኃይል አቅርቦት ያሳድጋል የተባለለት ግዙፍ ግድብ እርግጥ የአባይን ልጅ የሚለው ተረት ተረት ሆኖ ሊቀር ይሆን? የህዳሴ ግድብ ቃል ኪዳን ይዝ ይሰምር ሲሆን ስጋቶች፣ ተጨባጭ ፈተናዎቹስ ውስጥ ምንድን ናቸው? በይሆናል ከሩቅ የሚሰነዘሩ መልሶች ሳይሆን ከአንጀት ጠብ የሚል የጉዳዩን አዋቂዎች ፍተሻ ይሻሉና፣ በምሽቱ ቀዳሚ ዝግጅታችን ጊዜ ሰጥተን እናወጋለን። በልዩ የጉጉት ስሜት የተዋጡ ታዳሚዎች እና እውነትም በአንዳች ልዩ ተስፋ የሚያጭር መንፈስ የተሞላ አየር የነገሰበት አዳራሽ ለአፍታ በዓይነ ሕሊናችሁ ውልብ ይበል። ስፍራው የዋሽንግተኑ ስሚትሶኒያን ሚዚየም ኦፍ አፍሪካን አርትስ የአፍሪካ ኪነ ጥበባት ቤተ መዘክር ሲሆን ምክንያቱ ደግሞ የኢትዮጵያ ዘመናዊና ባህላዊ ዘፈኖች ድንቅ የሙዚቃ ቅኝቶች ከአዳራሹ ወለል ላይ ከተቀመጠውና ዙሪያውን ግድግዳዎቹን ተደግፎ ከቆመው ታዳሚ ጆሮና እይታ ሊደርሱ የተሰናዱበት ቅጽበት መሆኑ ነው። የሚበዙትም የዋሽንግተን ዲሲና አካባቢው ነዋሪ ሆኑ የተለያዩ ሀገራት ተወላጆች ናቸው። ባለፈው ቅዳሜ ነሐሴ 18 2016 ዓ ም ከተከናወነው ከዚህ አስደሳች ምሽት አዘጋጆችና ተዋናዮች ሶስቱም ጋብዘናል። እነሱም አብረውን ያመሻሉ። ከእሁድ ነሐሴ 26 2016 ዓ ም ዝግጅቶቻችን ጋር የፕሮግራሙ አዘጋጅና አቅራቢዎች ቆንጂ ይታየና አሉላ ከበደለን ሰላም ጤና ስጥልን እንደምንሰነብታችሁ ውድ የራዲዮ መጽሔት ተከታታዮች እስከ ፕሮግራማችን ፍጻሜ እስከ ምሽቱ አራት ሰዓት ድረስ አብረናችሁን ዘልቃለን እናንተም አብራችሁን አምሹ አሁን የሰዓቱን የዓለም ዜና እናስቀድም እንዳትሄዱ እንደምናመሻችው ከምሽቱ ዜናዎች ጋር ሀብታሙ ስዩም ነኝ እስራኤል የስድስት ታጋቾችን አስክሬን ጋዛ ውስጥ ማግኘቷን በዛሬው ዕለት አስታወቀች። ከእነዚህ መካከል በሐማስ ከተያዙና በእጅጉ ታዋቂ ከነበሩት መካከል አንዱ የነበረው ወጣቱ እስራኤላዊ አሜሪካዊ ሄርሺ ጎልድበርግ ፖሊን ይገኝበታል። ከዓለም መሪዎች ጋር የተገናኙት ወላጆቹ ነፃ እንዲወጣ ግፊት ሲያደርጉ ቆይተዋል። እስራኤል ጦር በስፍራው ከመደረሱ ጥቂት ቀደም ብሎ ስድስቱም ታጋቾች መገደላቸውን አስታውቋል። የታጋቾቹ አስክሬን መገኘት ብዙ እስራኤላውያን ለአስር ወራት የዘለቀውን ጦርነት ለማቆም ከሐማስ ጋር በሚደረግ ስምምነት ታጋቾችን በሕይወት መመለስ ባለመቻላቸው ተጠያቂ ባደረጓቸው ጠቅላይ ሚኒስትር ቤንጃሚን ኔትንያሁ ላይ ሕዝባዊ ተቃውሞ እንዲካሄድ የሚጠይቁ ጥሬዎችን ቀስቅሰዋል። ድርድሩ ካለአንዳች ስምምነት ለወራት መጓተቱ ይታወሳል። ኔትንያሁ ርህራሄ በጎደለው መንገድ ታጋቾችን ገድሏል ያሉት ሐማስን ሀገራቸው ተጠያቂ እንደምታደርግ ተናግረዋል። ታጋቾችን የገደለ ስምምነት አይሻም ያሉት ኔትንያሁ ታጣቂውን ቡድን ድርድሩን በማደናቀፍ ከሰዋል። ታጣቂዎቹ የ23 ዓመቱን ሄርሽ ጎልድበርግ ፖሊን እና አራት ታጋቾችን ያፈኗቸው ጥቅምት ሰባት ሐማስ በደቡብ እስራኤል እየተከናወነ በነበረው የሙዚቃ ዝግጅት ላይ ጥቃት በከፈተበት ወቅት ሲሆን ይሄ ክስተት የጦርነቱ መነሻ ሆኗል። ከበርክሌይ ካሊፎርኒያ የመጣው ኸርሽ በፈንጂ ጥቃት ምክንያት ግራ እጁን አጥቷል። በሚያዝያ ወሩ ላይ ሐማስ ባሰራጨው ቪዲዮ በሕይወት መኖሩና ግራ እጁን እንዳጣ የታየ ቢሆንም በምላሹ መንግሥት አጋሾችን ለማስለቀቅ የበለጠ እንዲሠራ የሚያሳስብ አዲስ ተቃውሞ በእስራኤል አስነስተዋል። እስራኤል ጦር በተጨማሪም ከሙዚቃ ዝግጅቱ ላይ የታፈኑት የ25 ዓመቱ ኦሬዲኒኖ፣ የ24 ዓመቷ ኤደን የሩሻልሚ፣ የ27 ዓመቱ ኦልሞግ ሳሮስ እና የ33 ዓመቱ አሌክሳንደር ላቦኖቭ ከሟቾቹ መካከል መሆናቸውን አስታውቋል። ስድስተኛዋ ሟች የ40 ዓመቷ ካርሜል ጋት ቤሪ ከሚባለው አርሶ አደር ማኅበረሰ ሰብ የታገተች እንደነበረ ተገልጸዋል። አስክሬኖቹ የተገኙት በደቡብ ጋዛ በምትገኘው ራፋ ውስጥ ካለ ዋሻ መሆኑን ጦሩ አስታውቋል። ዋሻው ከሳምንት በፊት ካይዲ ፋርሃን አልካይዲ የተሰኙ የ52 ዓመት ታጋች በሕይወት ከተረፉበት ስፍራ አንድ ኪሎ ሜትር ርቆ እንደሚገኝ ተነግረዋል። ሐማስ ታጋቾችን ለመልቀቅና በምላሹም ጦርነት እንዲቆም እስራኤል ኃይሎች እንዲወጡና ቁልፍ ሚና ያላቸው ተዋጊዎችን ጨምሮ ከፍተኛ ብዛት ያላቸው ፍልስጤማውያን እስረኞች እንዲለቀቁ መጠየቁ ይታወሳል። አይዛታል ሪሽቅ የተባሉ የሐማስ ከፍተኛ ባለስልጣን ሐማስ በሐምሌ ወር እንደተስማማበት የገለጸውና በአሜሪካ የተደገፈው የተኩስ አቁም ሐሳብን እስራኤል ብትቀበል ኑሮ ታጋቾቹ በሕይወት ይተርፉ እንደነበረ ተናግረዋል። የታጋቾች ቤተሰቦች ሀገሪቱ ውስጥ የሚደረግ እንቅስቃሴ እንዲቆም ጥሪ አቅርበዋል። ነትንያሁ ሐማስ ኪጠፋ ድረስ ጦርነቱ እንደሚቀጥል ገልጸው ታጋቾችን ወደ ቤት ለማምጣት ወታደራዊ ግፊት እንደሚያስፈልግ ተናግረዋል። ዘገባው የአሶሽየትድ ፕሬስ ነው። የቀድሞ ኢራን ፕሬዚደንት ኢብራሂም ራይሲ የተገደሉበት የሄሊኮፕተር አደጋ በዋነኝነት የተከሰተው ከባድ ጭጋግ ባካተተ የአየር ሁኔታ ምክንያት መሆኑን የመጨረሻ ምርመራ ውጤቶችን ዋቢ ያደረገው የኢራን መንግስት ቴሌቪዥን እሁድ ዕለት ዘግበዋል። የሀገሪቱ መንፈሳዊ መሪ አያቶላ አሊ ኮሚኔ ተኪ ሊሆኑ ይችላሉ በሚል ሲታዩ የከረሙት ወግ አጥባቂው ፕሬዚደንት ኢብራሂም ራይሲ በግንቦት ወር በአዘርባይጃን ድንበር አቅራቢያ በሚገኝ ተራራማ አካባቢ ነበረ ሄሊኮፕተራቸው ተከስክሶ ህይወታቸው ያለፈው። የኢራን መንግስት ቴሌቪዥን እንደዘገበው የሄሊኮፕተሩ መከስከስ ዋናው ምክንያት በአካባቢው ያለው የአየር ሁኔታ አስቸጋሪ መሆኑ ነው ሲል የመጨረሻው ምርመራ ውጤት መደምደሙን አስታውቋል። ድቅድቅ ጭጋግ ራይሲና ባልደረቦቻቸውን ይዛ የነበረችው ሄሊኮፕተር ከተራራ እንድትላተም ምክንያት መሆኑን ጉዳዩን ያጣራ ዘንድ በኢራን ጦር የተሾመው ከፍተኛ ኮሚቴ ያወጣው ዘገባ አመልክቷል። የኢራን ጦር ቀድሞ ባወጣው ሪፖርት ላይ ከአደጋው ጋር በተገናኘ የስህተትም ሆነ የጥቃት ማሳያ መስረጃዎች በምርመራ ወቅት እንዳልተገኙ አስታውቆ ነበረ። ዘገባው የሮይተርስ ነው። የሩሲያ ባለሥልጣናት የዩክሬን እሁድ ማለዳ ላይ በሞስኮውና በቴበር ክልሎች የኃይልና የነዳጅ ማጣሪያ ፋብሪካዎችን ጨምሮ በርካታ የሀገሪቱ ክልሎች ላይ ያነጣጠረ የሰው አልባ አውሮፕላኖች ጥቃት ማድረሷን ገለጹ። በመንግሥት የሚተዳደረው ታስ የዜና ወኪል የሩሲያ መከላከያ ሚኒስቴርን ጠቅሰው እንደዘገበው የሀገሪቱ የአየር መከላከያ አውታሮች 158 ሰው አልባ አውሮፕላኖችን አውድመዋል። ሚኒስቴሩ በቴሌግራም እንዳስታውቀው ከዩክሬን ጋር በሚያዋስኑት የኩርሰክ፣ ብራንስክ፣ ቮርኒቴዝና ቤልግራድ ክልሎች ቁጥራቸው መቶ ሀያ ሁለት የሆኑ ድሮኖችን ማርገቡን አስታውቋል። ከሩሲያ የተሰጡ መግለጫዎችን በተናጠል ማረጋገጥ አልተቻለም። በዩክሬን በኩል የተሰጠም ማስታየት የለም። የአሁኑ ጥቃት የተፈጸመው ከሁለት መቶ በላይ የሩሲያ አውሮፕላኖችና ሚሳይሎች በዩክሬን የኃይል መሠረተ ልማት ላይ ያነጣጠረ ከግዙፎች መካከል አንድ መሆን የተነገረለትን ጥቃት ከፈጸሙ ከጥቂት ቀናት በኋላ ነው የሩሲያ ወታደሮች ምስራቃዊ ዩክሬን በተለይም ዶኔቴስክ አካባቢ ግስጋሴ እያደረጉ እንደሆነ እየተነገረ ባለበትና ዩክሬን በሩሲያ ኩርስክ ግዛት ጥቃት በመሰንዘር ወደፊት መግፋቷ ከተዘገበ አንድ ወር ሊሞላው በተቃረበበት ወቅት ነው የአሁኑ ጥቃት የተሰማ። አድማጮቻችን ለምሽቱ ያዝናቸው አጫጭር ዘገባዎች እነዚህ ነበሩ። ከምሽቱ የአሜሪካ ድምፅ ስርጭት ጋር አብራችሁ ቆዩ። እለቱ እሁድ ነሐሴ 26 2016 ዓመተ ምህረት በድጋሚ ጤና ይስጥልን እንደምንሰነበታችሁ ውድ የፕሮግራማችን ተከታታዮች ከምሽቱ የራዲዮ መጽሔት ቅንብሮች ጋር ተመልሰናል የፕሮግራሙ አዘጋጅና አቅራቢዎች አሉላ ከበደና ቆንጅ ታየነን ለምሽቱ ከተሰናዱ ልዩ ልዩ ቅንብሮች ጋር እስከ አራት ሰዓት አብረናችን ዘልቃለን አሁን ቀዳሚ ያደረግነውን ዜማ እናስከትል no i just i on with the shine and ከተወዳጁ ድምፃዊ ሚካኤል ብላይነህ አዳዲስ ዜማዎች በማለዳ የተሰኘችው ነበር ያሰማ ናችሁ። ሚካኤል እናመሰግናለን። መሰንበቻውን የብዙዎችን ትኩረት የሳበ ጉዳይ ነው ምንሽ አይሆነችውን ኢትዮጵያን ጨምሮም ያንዳቸው ከሌላው በእጅጉ ቢለያይም ከአስራ አንዱ የተፋሰሱ አገሮች ለአብዛኞቹ የህልውናቸው የደም ስር የሆነው የዓለማችን ረጅሙ ወንዝ ናይል ዛሬ በኢትዮጵያ አዲስ ምዕራፍ ተጽፏል። በአባይ ወንዝ የብዙ መቶ ዘመናት ታሪክ የኢትዮጵያን የኃይል ጥማት ለማርካትና በክልሉም የኃይል አቅርቦትን ያሳድጋል የተባለለት ግዙፉ ግድብ ሕዳሴ። በርካታ ዓመታት ውዝግብና ኢትዮጵያ ውስጥ የሚታዩ ቀውሶች በተዘዋዋሪ ተጨማሪ ምክንያቶች ሆኖ ቢቆይም በመጨረሻው እውን መሆኑ ተዘግቧል። ባጭሩም የአባይን ልጅ የሚለው ተረት ተረት ሆኖ ሊቀር ነው የመልካ ምድራዊ አቀማመጥን ተንተርሶ የሚቀየስ ዓለም አቀፍ የፖለቲካ ስትራቴጂ ግዙፉ ግድብ ስጋት ያሳደረባትና ብርቱ ተቃውሞ ስታሰማ የኖረችው ግብጽ፣ የንዑስ አህጉሩ የፖለቲካ ሁኔታና የኢትዮጵያ አጠቃላይ ይዞታ ቀጣዩን ምዕራፍ እንደምን ይቀርጹት ይሆን የሚለውን ጨምሮ የሕዳሴ ግድብ ቃል ኪዳንስ በእርግጥ ይይዝ ይሰምር ይሆን? ይህ ራዕይ ደርሶ እውን ይሆን ዘንድ ያቅማቸውን ካደረጉ አያሌ ኢትዮጵያውያን ዘንድ ባሳደረው ተስፋና ሊገጥሙ የሚችሉትን ፈተናዎች እንዲሁም የተሻሉ የሚባሉ ቀጣይ አቅጣጫዎችን አስመልክቶ ለግንዛቤያችን የሚበጅ ብርሃን የሚፈነጥቁ ሶስት የጉዳዩ አዋቂ ባለሙያዎችን ጋብዘናል። እንግዶቼ በቅድሚያ ለተሳትፏችሁ አመሰግናለሁ። በትውውቁን ጀምር ከውሃ ጉዳዮችና ከዓለም አቀፍ የውሃ ህግ አዋቂነታችሁ ባሻገር በአባይና አለፍ ብሎም በናይል ወንዝ ይዞታ ታሪክና ስምምነቶች እንዲሁም ውዝግቦች ዙሪያ በሚነሱ ጭብጦች ላይ ጥናቶች ያካሄዳችሁ ባለሙያዎች ናችሁ። የዛሬው ውይይታችን ትኩረት የሚያደርግባቸውን ጉዳዮች ጨምሮ ከዚህ ጋር የተዛመደ ስራችሁንና ራሳችሁን በምታስተዋውቁበት ብንንደረደር። እሺ አሉላ፣ በጣም አመሰግናለሁ ስለጋበዝከኝ። ጥሩ ሰው አሰፋ እባላለሁ እኔ በታምፓ ፍሎሪዳ፣ በተለይ ዋና አየር ንብረት ጋር እንሰራ፣ በተለይ ደግሞ በዚህ በህዳሴ ግድብ ሁኔታ ዊ አስፓየር ከሚባል በጎ አድራጎት ጋር የምንሰራ ነኝ። አመሰግናለሁ ስለጋበዝከኝ። ታንኪዩ አሉላ፣ ድሎ ስለሰጠህኝ። ስሜ ማህሙድ ሸፍትኩዬ እባላለሁኝ። በአለም አቀፍ የህግ ጥናት ፒኤችዲ ወስጃለሁ። ናይል ኢን ደ ሌጋል አንድ ፖለቲካል ፐርስፔክቲቭ ቢትዊን ቼንጅ አንድ ኮንቲኒቲ የሚል መጽሐፍ ኦተር ነኝ። የፒኤችዲ ዲዘርቴሽን ነበረ። ከአስፐር ጋር አብሬ እሰራለሁ። በህዳሴ ግድቡና በናይል ቤዚን ዙሪያ በጠቃላ የህግ ባለሙያ ነኝ። እሺ አመሰግናለሁ አሉላ ስለጋበዝከኝ። መቅደላዊት መሳይ እባላለሁ። አጠቃላይ የናይል ውሃ አጠቃቀም ምክንያታዊና ፍትሃዊ እንዲሁም ዘላቂ ልማትን በማከለ መልኩ የአባይን ውሃ እንዴት መጠቀም እንችላለን የሚለው ሀሳብ ላይ ነው። ፒኤችዲ ሥራዬን የምሰራው ፍሎሪዳ ኢንተርናሽናል ዩኒቨርሲቲ የሚባል ትምህርት ቤት ውስጥ ነው። አሁን ያለው እንዳልከው የአባይ ውሃ በተለይ ደግሞ ከህዳሴ ግድብ ጋር ተያይዞ ከነ ዶክተር ጥሩሰው ከነ ዶክተር መሀሙድ ጋር ዊያስፓር ውስጥ የምሳተፋለው ከዛም በተጨማሪ የኢትዮጵያ ውሃ መማክርት ካውንስል ውስጥም እንደ እሱ አይነት ሌሎች ኦርጋናይዜሽኖችም ጋር ለኢትዮጵያ ይበጃል ለኢትዮጵያ ውሃ አጠቃቀም ኮንትሪቢዩት ከሚያደርጉ ኦርጋናይዜሽኖች ጋር ብሬ ይሰራሉ። መልካም፣ ለትውቁ አመሰግናለሁ እንግዶቼ። ከነገሩ እንብርት ትንነሳ ለጠቅላላ ውይይታችን መነሻ ከሚሆንን መሰረታዊ ጭብጥ ብንንደረደር፣ ዶክተር ጥሩ ሰው እንደ ትውውቁ ሁሉ ይህንንም ከርሶል ጀምር። የህዳሴ ግድብ ተጠናቀቀ። ከህዳሴ ግድብ ግንባታ በኋላ ስራ ላይ ይውላሉ የተባሉ ተስፋ የተጣለባቸው ጉዳዮች እውን ሊሆኑ ነው የሚል አይነት መንፈስ ያለው ዜና ነው የተሰማው። በእርግጥ የቱ ጋና ያለ ነው? ዶክተር ጥሩሰው የህዳሴ ግድብ ጉዳይ ሲነሳ፣ የአባይ ግድብ ጉዳይ ሲነሳ እና እንዲያመጣ የሚፈለጉት አዎንታዊ ለውጦች ሲታሰቡ። አመሰግናለሁ። አሉላ በጣም መሰረታዊ የሆነ ጥያቄ ነው ያነሳው። የቱጋ ነው አሁን ብንል፣ እንደ ቴክኒካል ሰው እኔ ተጠናቅቋል ነው ምለው። ግን ቁጥር ካስፈለገ ምናልባት ለአድማጮች ዛሬ ሰዓት ያለ ነው አራት ተርባይኖች ተክለናል። አራቱ ደግሞ ወደ ሰላሳ ፐርሰንት የሚሆነውን ሙሉ ሲሆን የሚያመነጨውን የሚያደርጉ ማለት ነው። ሙሉ ሲሆን አምስት ሺ አንድ መቶ ሀምሳ ሲሆን እነኛ አራቱ ደግሞ አንድ ሺ አምስት መቶ ሀምሳ ሜጋዋት የሚያመነጭ የሚችሉ ናቸው። ሌላው በሙሌትም በኮንስትራክሽን ስናየው ጥሩ ቦታ ነው ያለው ማለት እንችላለን። ሌላው ያው እንደምታውቀው እንግዲህ የህዳሴ ጉዳይ በጣም ጨቃጫቂ ለረጅም ጊዜ የሄድንበት ሁኔታ ነው ያለው። ግን አንድ መሰረታዊ የሆነው ምንድን ነው? በፊትም በኔጎሼሽም ላይ ኔጎሼት ሲያደርጉ የሚያወሩት የሚጠቀሙት ነገር ቢኖር ኮንስትራክሽን እና ኦፕሬሽን የሚባል ነገር አለ፣ መስራት ሲጀመር። ስለዚህ አሁን ኦፊሻሊ ያንን የኦፕሬሽን የሚለውን ጀምረናል ማለት ነው። ያ ደግሞ ከአርባ ዘጠኝ ቢሊዮን ሜትር ኪዩብ በላይ ከሆነ ኦፐሬሽን ይባላል። ከዛ በፊት ግን ኮንስትራክሽን ነው ብለው ለረጅም ጊዜ ሲጨቃጨቁበት የነበረም ነገር ስለሆነ እንዳልከው ቁጥሩን መናገር ከሆነ እንግዲህ ዛሬ ያለነው ነው እስከ ስልሳ ሁለት ቢሊዮን ኪቢክ ሜትር የሚሆን ይዘናል። ሲሞላ ሰባ አራት ቢሊዮን ኪቢክ ሜትር ነው የሚሆነው። ካሉት ደግሞ ከአስራ ሶስቶቹ አራት ተርባይኖች ይዘናል ማለት ነው እና ይሄንን ማመንጨት እንችላለን። ግን ወደ ኋላ እንመጣበት እንችላለን። ይሄ የተመነጨውን ደግሞ እንዴት ለሰው እናደርሳለን የሚለው በደንብ መሰመር ያለበት ሁኔታ ነው። እዚህ ላይ ላቁም። ትክክል፣ ወደ ዋናው በር መግቢያ አድርሰውን ነው ያቆሙት። ትልቁ ጥያቄ ይመስለኛል። መግደላዊት ወደ አንቺ ልመጣ ነው። በተለይ የሁለቱ ሀገሮች ግብፅ፣ እና ሱዳን ፍላጎት ይሟላል አይሟላም ከሚለው አንስቶ ሌሎች የሀገራቱን ግንኙነቶች ውጥረት ውስጥ እስከሚያስገቡ ድረስ ውዝግብ አልተለየውም እና የህዳሴ ግድብ ጉዳይ እድሜ ያህል የምናስታውሰው ዛሬ ያልተቋረጠ ሁኔታ እናያለን። ምናልባት አሁን የደረሰበት ቦታ ይሄን አቅጣጫ የሚያስቀይር ነገር ተፈጥሮ ይሆን? ምናልባት የሱዳን ጉዳይ ለየት ባለ አይን የሚታይበት ነው። ሱዳን በእርስ በርስ ጦርነት ውስጥ የተዘፈቀችበት ና የበረታ ፈተና እየታመሰች ያለችበት ነው። ረሀብና ድርቅን ጨምሮ ግብፅ ጠንከር ያለ አቋምም ፍላጎቷም ይጓደላል የሚለውን የሚቀርቡትን ሳይንሳዊ ትንታኔ በሚሞግት መልኩ የቀጠለች አገር ነችና ይሄ ሁኔታ ምን ቀየረ? መግደላዊት እኔ አሁን የአባይ ውሃ ተፋሰስ አጠቃቀም ላይ መሰረታዊ የሆነ ችግር አለ። አሁን ላይ የተከሰተ ሳይሆን ከዘመናት ጀምሮ ይዘኖ ነው የመጣ ነው። ፍትሀዊ ያልሆነ አጠቃቀም አለ። ስለዚህ ሕዳሴ ግድብ ባይሆን እና ሌላ ምንም አይነት ፕሮጀክትን ብንሰራ ችግር መፈጠሩ አይቀርም ነበር። ስለዚህ ይሄ ሕዳሴ ግድብ አወዛጋቢ ነው የሚለውን ብዙም አልቀበለውም አትሊስት ከኢትዮጵያ ሳይድ ህዳሴ ግድብ አወዛጋቢ ሆኖ ሳይሆን ምንም አይነት ፕሮጀክት የአባይ ተፋሰስ ላይ አወዛጋቢ ሳይሆን የታችኛው ተፋሰስ ሀገራትን ጥቅም ይነካል ተብሎ ስለሚታሰብ ነው እንጂ ህዳሴ ግድብ ምንም አከራካሪም አወዛጋቢም ፕሮጀክት መሆን ያልነበረበት ጉዳይ ነበር። ግን ወደ ነጥብ ስመጣ የህዳሴ ግድብ መጠናቀቅ፣ አትሊስት ኮንስትራክሽኑ መጠናቀቁ ለኢትዮጵያ ትልቅ ድል ነው። ለኢትዮጵያም ብቻ ሳይሆን ለተፋሰሱ ሀገራት ትልቅ ስታትስ ኮ የምንለውን ነገር የሚያንቀሳቅስ አይነት ሙቭመንት ነው። እስካሁን እንግዲህ እስከ ዘመናት ጀምሮ ሁሉም ሀገሮች በተለይ ኢትዮጵያ የአባይ ውሀንበት ለመጠቀም ፍላጎቱ ነበረ፣ አቅሙ ግን አልነበረም። አሁን ፎር ደ ፈርስት ታይም ኢን አወር ሂስትሪ በራሳችን አቅም በራሳችን ገንዘብ በራሳችን ጥረት ይሄን የሚያክል ትልቅ ፕሮጀክት ሰርቶ ማጠናቀቁ አንደኛ ፌቨሩን ይሄ የፓወር ዳይናሚክስ ፌቨሩን ወደ ኢትዮጵያና ወደ ላይኛው ተፋሰስ ሀገሮች ያመጣዋል። ይሄ ማለት ህዳሴ ግድብ ሁሉንም የአባይ ውሀ ተፋሰስ ውስጥ የአባይ ተፋሰስ ውስጥ ያለውን ችግር በሙሉ ፈቶልናል ማለት አይደለም። ግን አትሊስት አገሮች አንድ ላይ መጥተው እንዲነጋገሩ በኋላ ላይም ዶክተር መሀመድ ያነሳው ይሆናል ተፋሰሱን ሊገዙ የሚችሉ ማዕቀፎች እነሱ ላይ ንግግሩ እንደገና እንዲነሳ ከዛም አልፎ ተርፎ እንዲፈረም እንቅስቃ ለእነሱ ሁሉ እንቅስቃሴዎች ኤነርጂ ሀይል ሰጥቷል። ስለዚህ ህዳሴ ግድብ ለኢትዮጵያ ያለው ጠቀሜታ ምንም የሚነገርም አይደለም የሚካድም አይደለም። ከዛም ባሻገር ግን ከኛ አልፎ ለሌሎችም ተፋሰስ ሀገሮች መነቃቃትን ፈጥሯል። አዎ እንችላለን የሚለውን ስሜት ይፈጥራል። ከዛም ባሻገር ፓወር ዳይናሚክስን ወይም ይሄ ስታትስ ኮውን ሁልጊዜ የታችኛው ተፋሰስ ሀገሮች ዶሚኔት ከሚያደርጉበት ሴናሪዮ አሁን የላይኞቹም ተፋሰስ ሀገሮች በትክክል ወደ ሌቭል ፕሌይንግ ፊልድ እንድንመጣ መንገዱን ከፍቶልናል። ስለዚህ ምንድን ነው ኢምፕሊኬሽኑ? የህዳሴ ግድብ አባይ ተፋሰስ ላይ በጣም ትልቅ ጌም ቼንጀር የሆነ ፕሮጀክት ነው የሚሆነው። ለኢትዮጵያ ያለው ጠቀሜታ እንዳለ ሆኖ ከዛም ባሻገር ግን ሰፋ ያለም ኢምፕሊኬሽን አለ። መልካም መግደላዊት፣ በዝርዝር ነው የተመለከትሽው። የኢትዮጵያ ህዝብ ፍላጎት የውሀው ምንጭ ወይም ደግሞ ለትልቁ አባይ የምታዋጣውን ያህል ያልተጠቀመች የአባይን ልጅ ውሃ ጠማው እስከሚለው ብሂል የዘለቀ ነው እና ተጠቃሚነቷ ጥያቄ ውስጥ የሚገባ አይመስለኝም። ዶክተር መሐመድ ወደ አንተ ልምጣና መግደላዊት ካቆመችበት ብትወሰድ በተለይም ደግሞ እነኚህ ስር የሰደዱ ውዝግቦች እንዳሉ ሁኔታዎች ነው ውዝግቦችን እያነሳ ያለው አሁንም እነኚህ ውዝግቦች አንዳንዴም የግንባታውን ያደናቅፋሉ እስከሚባለው ድረስ ተጽዕኖዎች፣ በተለያዩ መንገዶች የግብፅ ፍላጎት ይጓደላል የሚለው መከራከሪያ አጥጋቢም ይሁን አይሁን ከሕግ አንጻርም የሚታይበትን ጨምሮ ስር ለሰደዱ ውዝግቦች ለዓመታት ለቀጠለ በወጉም ላልተቋጨ ድርድር ድረስ የዘለቀ ነበርና ከሕግ አንጻር እነኝህን የተፋሰሱ አገሮች ጥቅም በተማከለ መልኩ ለማስጠበቅ ምን አይነተኛ ለውጥ ያስከትላል? ከሕግ አንጻር መግደላዊት ቀደም ብላ ዋና ዋና የምትላቸውን ጭብጦች አንስታልናለች። አመሰግናለሁ አሉላ። ይሄ ክሪቲካል ጥያቄ ነው። እኔ የህዳሴ ግድቡን የምገልጽበት መንገድ አሁን በጸሐፊም ላይ ጽሁፎች ላይ በአብዛኛው የምገልጸው ዲፋክቶ የሆነ ለውጥ አምጥቷል ብዬ ነው፣ ስታተስኮ ላይ። ቅድም መቅደላዊትም እንዳለችው ዲፋክቶ ማለት በነባራዊ ሁኔታ በተጨባጭ ማለት ነው። ነገሮችን የቀየረበት ሂደት ነው ያለው የህዳሴ ግድቡ ማለት። ይሄ ስታተስኮ ምንድን ነው ወደሚለው ነው የሚወስደን። ስታተስኮ የታችኛው የተፋሰሰ ሀገራቶች ፕራይመሪሊ ግብፅና ሱዳን ሲግኒፊካንት የሚባለውን የአባይ ውሀ የሚጠቀሙበት ሂደት አምሳ አምስት ቢሊዮን ኪቢክ ሜትር ውሀ በህግ ደረጃ አሁን በአስራ ዘጠኝ ሀምሳ ዘጠኝ በተስማሙ ስምምነት ግብፅ ሀምሳ አምስት ነጥብ አምስት ቢሊዮን ኪቢክ ሜትር ውሀ ትጠቀማለች መብት አላት፣ ይላል። ከዛ በተጨማሪ ሱዳን አስራ ስምንት ነጥብ አምስት ቢሊዮን ኪቢክ ሜትር ውሀ ትጠቀማለች። አስር ቢሊዮን ኪቢክ ሜትር ውሀ ደግሞ ለኢቫፖሬሽን ተትቷል። ይሄ አሁን ካውንት የተደረገው ነው። ግን አንዳንድ ሳይንቲስቶች እነ ዶክተር ጥሩ ሰውም በኋላ ላይ ሊጨምርበት ይችላል። የአባይ ተፋሰስ ውሃ መጠኑ ከዚህ በላይ ነው። ሰማኒያ አምስት ሰማኒያ አራት ቢሊዮን ኪሎ ሜትር ውሃ በላይ ነው እና አና ካውንትድ የሆነ ውሃ አለ ያንንም በጠቅላላ የምትጠቀመው ግብጽ ናት ማለት ነው ኢትዮጵያ በዚህ ሂደት ውስጥ ሲግኒፊካንት የሚባለውን የውሃ መጠን ኮንትሪቢዩት እያደረገች ምንም ያልተጠቀመችበት ሂደት ነበረ። ይሄንን ሂደት እንግዲህ በዋነኝነት በህዳሴ ግድብ ነው ሲግኒፊካንት የሚባለው ዲቨሎፕመንት የተጀመረው፣ አብላጫውን ወይንም ከፍተኛ መጠን ያለው ውሃ እያበረከተች እያልከን ነው፣ እያበረከተች የህዳሴ ግድቡ መገንባት ሲጀምር ነው እንግዲህ ይሄ ኢኩተብል ወደሆነ ወይም ደግሞ የፍትህ እና የርትዕ አጠቃቀም ሂደት ውስጥ መግባት የጀመርነው ማለት ነው። የህዳሴ ግድቡ ሲጠናቀቅ ይሄንን ያለውን ስታትስ ኮ ኢትዮጵያ ምንም የማትጠቀምበት ግን የታስኛ ተፋሰስ ሀገራቶች ደግሞ በጠቅላላ ውሃውን የሚጠቀሙበትን ስታትስ ኮ በፋክት ደረጃ የቀየረበት ሂደት ነው። በፋክት ወይም ደግሞ በተጨባጭ ሁኔታ የቀየረበት ሂደት ዲፋክቶ እንለዋለን ግን አሁን ቢጁር የምንለው ደግሞ አለ። ቢጁር የምንለው ማለት ከህግ አንጻር ደግሞ ምንድን ነው ያለው ኢምፕሊኬሽን ስንል ስቲል የታችኛ የተፋሰስ ሀገራቶች ኢንቮክ የሚያደርጉት ወይም ደግሞ ሪላይ የሚያደርጉት በዚሁ በቅኝ ግዛት እና የቅኝ ግዛት ርዝራዥ በሆነ በአስራ ዘጠኝ ሀምሳ ዘጠኝ የተስማሙ ስምምነት መብታችን ነው ሸራችን ነው ብለው የሚሉበት ሂደት አለ። ሌላ ደግሞ ትልቅ የሆነ ይሄንን ስታተስ ኮ ለማስቀየር ኮኦፕሬቲቭ ፍሬምወርክ አግሪመንት የሚባል ፕሮጀክት ነበረ በአስራ ዘጠኝ ዘጠና አምስት አካባቢ ጋር የጀመረ ከዛ በኋላ ዘጠና ሰባት ላይ በትክክል ኔጎሽዬሽን ያደረጉበት ከአስር አመት በላይ ድርድር ያደረጉበት ሂደት ነበረ። እዛ ሂደት ላይ ያልተስማሙበት የስምምነቱ አርባ ምናምን አንቀጾች አሉት ትልቅ የሆነ ዶክሜንት ነው አሁን ባለው የዓለም አቀፍ ሕግ ሞደርን ኢንተርናሽናል ዋታ ተብሎ የምንላቸው ወይም ዘመናዊ የዓለም አቀፍ የውሃ ሕጎች የምንላቸው ሪፍሌክሽን ነው እነሱን የእነሱ ነጸብራቅ ነው። እነሱን በአንድ ላይ ያካተተ ማንንም የማይጎዳ ሁሉንም የተፋሰሰ ሀገራቶች የሚጠቅም ተብሎ ዲዛይን የተደረገ አግሪመንት ነው ማለት ነው። ይሄን አግሪመንት የእነሱን በፊት የነበረውን ሱዳንና ግብጽ በአስራ ዘጠኝ ሀምሳ ዘጠኝ ስምምነት ላይ ያላቸውን መብት ሪኮግናይዝ መደረግ አለበት። ቻይና እናደርግ ይሄን አግሪመንት ብለው የወጡበት ተጨባጭ ሁኔታ ነበር ያለው ማለት ነው። ያ ከወጣ ወይ ያ ካለቀ በኋላ ኢትዮጵያ እንግዲህ በዓለም አቀፍ ህግ መሰረት ሁላችንንም ተጠቃሚ በሚያደርግ ሂደት ኮኦፕሬት አድርገን በጥሩ ጉርብትና ላይ ተመስርተን የምናደርገውን ፕሮጀክቶች በጠቅላላ ያንን አስቀርታችኋል። ስለዛ ያለን አማራጭ እኛ እናንተ እየበላችሁ ቁጭ ብለን የምናይበት ተጨባጭ ሁኔታ የለም። ስለዛ ግንባታ መገንባት አለብን በሚል የህዳሴ ግድብ ተጀምሯል ማለት ነው። ይሄ ፕራክቲስ በተግባር ያለውን ነባራዊ ሁኔታ የቀየረበት ሂደት አለ። ግን በህግ ያለው ነባራዊ ሁኔታ እንዲቀየር የግድ የታችኛው የተፋሰስ ሀገራት ይህንን የኮኦፕሬቲቭ ፍሬምወርክ አግሪመንት መፈረም መቻል አለባቸው እነሱ ካልፈረሙት የኮኦፕሬቲቭ ፍሬምወርክ አግሪመንቱ በሶስተኛ የዓለም አቀፍ ህግ መርህ ምን አለ? አንድ አግሪመንት ወይም አንድ ህግ አስገዳጅነት ኃይል ያለው ማለት ነው። ያልተዋዋሉ ኃይሎች ላይ ያልፈረሙና ያላጸደቁት ሀገራቶች ላይ የአስገዳጅነት ኃይል የማይኖሩበት ሰርከምስታንስ ይኖራል ና የሌጋል ኢምፕሊኬሽኑ ያን ያክል ገና ይቀረዋል ማለት ነው። ይሄንን እንግዲህ በኋላ ላይም እኔ በጽሁፌም በምንም ሰጀስት የማደርጋቸው ሪኮመንድ የማደርጋቸው መንገዶች አሉ። ምን አይነት አፕሮችን ብትከተል ኢትዮጵያ የታችኛው የተፋሰስ ሀገራቶችን ወደ ኮኦፕሬቲቭ ፍሬምወርክ አግሪመንት ማምጣት ትችላለች የሚለው ግድቡ አንደኛው ሲግኒፊካንት የሆነው ዲቨሎፕመንት የሚያደርገውን ከህግ አንጻር እንደ መደራደሪያ የምንጠቀምበት ሂደት ና እሱን እንደ መደራደሪያ ተጠቅመን የታችኛው የተፋሰስ ሀገራቶችን ኢንሴንቲቫይዝ አድርገን ወደ ኮኦፕሬቲቭ ፍሬምወርክ አግሪመንቱ እንዲመጡ ሁሉንም የሚጠቅም የህግ ማዕቀፍ ቤዚኑን ሰስተነብል ወደሆነ የአጠቃቀም ሂደት ውስጥ እንድንመጣ የሚያደርግበት ነባራዊ ሁኔታ ይኖራል ማለት ነው። አሉላ መልካም። ዋና ዋናዎቹ ጭብጦች መነሳት ያለባቸው የተነሱ ይመስለኛል። እንዳልከው የሚቀጥለውን ሁኔታ በአማራጭነት የሚታዩትን የምናያለን። የቅርብ ጊዜው እንግዲህ ትኩሱ ይህ ኮፐሬቲቭ ፍሬምወርክ አግሪመንት ያላችሁት የትብብር መግባቢያ አይነት ሰነድ የቅርብ ጊዜውን ሁኔታዎች እናያለን። ከዚያ በፊት ግን ዶክተር ጥሩ ሰው ፈተናዎችን ብንመለከት ምን አይነት ፈተናዎች ታለፉ እዚህ ለመድረስ የትኞቹስ ገና የሚቀጥሉ ፈተናዎች የሆኑ? በጣም ጥሩ ጥያቄ ነው አሉላ። ብዙ ሁኔታ ነው ያለፍ ነው። ዶክተር ማህሙድ እንዳነሳው ግብጽና ሱዳን የሚጠቀሙት በአስራ ዘጠኝ ሀምሳ ዘጠኝ ያለ ሕግ ሆኖ መቶ በመቶ የአባይን ውሃ የመጠቀም ሁኔታ እኛ ይገባናል የሚል ነው። ስለዚህ ኢትዮጵያ ደግሞ ይሄንን የህዳሴ ግድብ ስትሰራ በሀያ አስራ አምስት በፈረንጅ አቆጣጠር ኮፐሬቲቭ ፍሬምወርክ የሚባል ከዛ ተነስታ ነው የሰራችው እና በጣም ትልቅ ችግር ነበር ለመናገር ዞሮ ዞሮ ግን ምን ያህል ነው ሌሎችን በማይጎዳ ሁኔታ የሚል ነው እና እኔ ራሴ እንደ ፕሮፌሽናል ምን ያህል ውሃ መያዝ አለባቸው እንደሚከታተል ሰው ሳይ ጥሩ ነገር ነው የተደረገው እነሱንም በማይጎዳ ሁኔታ። ሌላው ደግሞ አንዳንዴ ሰዎች ብናየው እግዚአብሔርም ረድቶናል እላለሁ በአንድ በኩል። ምክንያቱም ሁለት ሺህ ሀያ ብናየው የመጣው ዝናብ በመቶ አመት አንድ የሚመጣ አይነት ከዛ በኋላ የመጣውም አሁንም ድረስ ብናየው ሌላ በህግ በኩል ያለው ዶክተር መሐመድ ነሳው ተጨምሮ ሌላውም ረድት ሆናል እና ኢትዮጵያ ያነሳችው ትክክለኛ ነው። ጥሩ እየሄድን ነው የምለው። እንግዲህ ጠቅል ሳደርገው መግደላዊት ወደ አንቺ ልመለስ ነው። በግርድፍ ነው እኔ በአማርኛ የመለስኩ ያለሁት ምናልባት ጥቅም ላይ የዋለ የምትጠቀሙበት አጠራር ካለ ትነግሩኛላችሁ። ሁሉን አቀፊ የትብብር የመግባቢያ ሰነድ ወይም ስምምነት ይመስላል ከገለጻችሁ እንደተረዳሁት። ወደኋላ ልመለስ፣ መቅደላዊት። ወደፊት የሚያስኬዱም ሆኑ ስራ ላይ የሚውሉ ኦፕሬሽናል የሚባለውን የሚመለከቱ ተጨባጭ ጠቀሜታዎችን የምናየውን ያህል በአገሩ ላይ በህዝቡ ላይ ተጠቃሚ የሚያደርጉ ምን አይነት ለውጦች መጡ? መቼ ይከሰታሉ እነኛ ለውጦች? የብዙዎች ጥያቄ ይመስለኛል። ምናልባትም ቀረብ አድርገው የሚያዩት እንደ ብሂሉ ሁሉ የአባይን ልጅ ውሃ ጠማው፣ የሆነ ከዛ ሁሉ ሀብት ተጠቃሚ ላልሆነ አገርና ህዝብ፣ በእርግጥ ይሄ የአሁን ተገኘ የሚባለው ነገር ምን አይነት ተጨባጭ ለውጥ በህይወቴ ላይ ያመጣል ለሚል ዜጋ በኤሌትሪክ አቅርቦት፣ በሀይል አቅርቦት፣ በጠቅላላውም ሆነ በኢኮኖሚና ተያያዥ ጥቅሞች እንደ አገር የሚያበለጽግ የሚያለማው የልማት ጥቅሞች አብረው የሚታዩ ካሉ በዚህ ደረጃ የትኛው በእርግጥ ተጨባጭ ነው ቅርብ ነው ማለት ይቻላል። በተለይ ደግሞ ስር የሰደደ የኤሌክትሪክ አቅርቦት ችግር ላለበት ሀገር ይሄ ምን ይለውጣል? ይሄ ሁሉም ሰው ሁሉም ኢትዮጵያዊ መቄ ይሄ ነው የህዳሴ ግድብ የኢትዮጵያ ውሃ ለእኔ የሚገባ ምን አይነት ኢምፕሊኬሽን አለው የሚለው ትክክለኛ ነጥብ ነው ያነሳው። የህዳሴ ግድብ አምስት ሺህ አንድ መቶ ሀምሳ ሜጋዋት የማምረት አቅም አለው ስንል አጠቃላይ አቅሙን ነው። ግን እያንዳንዷ ስራ የምትጀምር ተርባይን ለኢትዮጵያ በጣም ሲግኒፊካንት የሆነ ኢምፓክት ነው ያለው። ቁጥሮች ስላልከኝ ለማነፃጠር ኢትዮጵያ ለምሳሌ የህዳሴ ግድብ አሁን አራቱ ተርባይኖች ስራ ሳይጀምሩ በፊት ኢትዮጵያ የነበራት አጠቃላይ የኤሌክትሪክ ሀይል አቅም ለአራት ሺ ስምንት መቶ ሜጋዋት አካባቢ ነበር። አምስት ሺህ በለው ለቁጥር እንዲመች፣ ህዳሴ ግድብ ሙሉ በሙሉ ስራ ሲጀምር በእጥፍ ነው የሚጨምረው። ያ ትልቅ ነገር ነው። እሱ የረጅም ጊዜ እቅድ ነው ብለን ብናስበው ራሱ አሁን መጀመሪያ ሁለት ሺ ሀያ ሁለት ላይ ስራ የጀመሩት ሁለቱ ተርባይኖች ሁለት ባለ ሶስት መቶ ሰባ አምስት ሜጋዋት ተርባይኖች ነበሩ። ሰባት መቶ ሀምሳ ሜጋዋት አቅም ያለው ሀይል ነው ወደ ግሪዳችን የተጨመረው። ሰባት መቶ ሜጋዋት ከሁለት ተርባይን ማለት ሀገር ውስጥ ካሉን ከሌሎች ግድቦች ከአብዛኞቹ ግድቦች የበለጠ አቅም ነው። አሁን እንደገና የገቡት ሁለት ባለ አራት መቶ ሜጋዋት ተርባይኖች ተጨማሪ ስምንት መቶ ሜጋዋት ሀይል ነው ወደ ግሪዳችን የጨመርኩት ማለት ነው። እነዚህ ሁለቱ ተደምረው ግሪድ አሁን ባለበት አቅም አንድ ሺ አምስት መቶ ሀምሳ ሜጋዋት ወደ ግሪዱ ተጨማሪ ሀይል እያበረከተ ነው ማለት ነው። ይሄ ቁጥር ትልቅ ነው። ቅድም ያነሳሁልህን ከህዳሴ ግድብ በፊት ኢትዮጵያ የምታመነጨውን ሀይል ካስታወስ ከአራት ሺ ስምንት መቶ ሀገራችን በሙሉ መቶ ሀያ ሚሊዮን ህዝብ ያለን ኢንዱስትሪ በሙሉ ምንም ሀይል የሚጠቀም ኢትዮጵያ ውስጥ ያለ ሀይል የሚጠቀም ነገር በሙሉ የሚንቀሳቀሰው በአራት ሺ ስምንት መቶ ሜጋዋት ነበረ። እሱን አስበህ የእሱን አንድ ሶስተኛ ከአራት ተርባይን ብቻ ከህዳሴ ግድብ ማግኘት ምን ያህል ትልቅ ኢምፓክት እንዳለው እንግዲህ ጅስ ማሰብ ነው አይደለም። ይሄ ማለት ግን አሁን ከህዳሴ ግድብ ሙሉ ለሙሉ ኦፕሬሽናልም ሲሆን ወይም አሁንም ያለን አንድ ሺ አምስት መቶ ሀምሳ ሜጋዋት ቀጥታ እያንዳንዱ ቤት ውስጥ ገብቷል ማለት አይደለም። ዶክተር ጥሩ ሰውም ቅድም ነካክቷታል። ኃይል ማመንጨት የኢኩዌዥኑ ወይም የጨዋታው አንድ አካል ነው። ሁለተኛው ወይም በሌላኛው ሳይድ ያለው ደግሞ ምንድን ነው? የተመረተውን ሀይል እያንዳንዱ ቤት፣ እያንዳንዱ ኢንዱስትሪ፣ እያንዳንዱ ሰው ጋር ማድረስ ሌላ ትልቅ የቤት ስራ ነው ያለብን። ዲስትሪቢሽን ሲስተም፣ የትራንስሚሽን ላይኖችን በየገጠር ከተማው ማስገባት ሌላ ትልቅ የቤት ስራ ነው። ስለዚህ ሀይል ማምረታችን የሀገራችንን አቅም ይጨምራል ለእያንዳንዱ ዜጋ እንዴት ነው ኤሌክትሪሲቲ ከዛ ከኤሌክትሪሲቲ ደግሞ ጋር ተያይዘው የሚመጡ ቤኔፊቶችን ለማድረስ ያለንን አቅም ይጨምራል። ያንን ኦፕሬሽናላይዝ ለማድረግ ያንን ሪያላይዝ ለማድረግ ግን ተጨማሪ ከጎን መሰራት ያለባቸው የቤት ስራዎች አሉ። እነሱ ውስጥ የመጀመሪያው ትልቁ ዲስትሪቢሽን ላይናችን ትራንስሚሽን ላይናችንን በደንብ ማስፋት አለብን። ሀይል ስላለ ብቻ ሁሉም ሰው ተጠቃሚ ይሆናል ማለት አይደለም። የህዳሴ ግድብ አንድ ጥሩ ነገሩ ምንድን ነው? የህዳሴ ግድብ ፕሮጀክት ሁለተኛ አመቱ ላይ ያለ ከህዳሴ ግድብ የሚመረተውን ኤነርጂ ወይም ሀይል ወደ ዋናው ግሪድ የሚያደርሰው ትራንስሚሽን ላይን ተጠናቋል። እሱ ትልቅ ፕሮግረስ ነው፣ ትልቅ ፕሮግረስ ነበር። አሁን ከዛ ደግሞ ከግሪዱ ከዋናው የኤሌክትሪሲቲ ግሪዳችን እያንዳንዱ ቤት ሀይል የሚያደርሱት ትራንስሚሽን ላይኖች ላይ ትልቅ ትልቅ የብስራ መስራት አለብን። ሁለቱ ነገሮች ሀይል ማምረቱ እና ሀይሉን በየቤቱ ማዳረሱ አንድ ላይ ሲሄዱ ነው እያንዳንዱ ሰው እያንዳንዱ ዜጋ ተጨባጭ ነገር ሊያይ የሚችለው ያኔ ነው። ኃይል ከማምረት አቅም አንፃር ኢቨን በአራቱ ተርባይኖች ራሱ በጣም ትልቅ ለውጥ ነው ያለው፣ ለሀገር ውስጥም ለኤክስፖርትም ብንለው። ግን ያንን በየህይወታችን ፊል ለማድረግ ይሄ ያነሳሁት ነጥብ ትራንስሚሽን ላይን ላይ መስራት የኢትዮጵያ የሚቀጥለው የቤት ስራ ነው የሚሆነው ብዬ አስባለሁ። ተጨማሪ የረሳሁት ነገር ካለ ዶክተር ጥሩሰው እና ዶክተር ማ ይጨምሩበት። መልካም ከሌላ ተጨማሪ ጥያቄ ጋር ወደ እርሶ ልምጣ ዶክተር ጥሩሰው ያልተነሳ ሀሳብም ካለ እዚሁ ሀሳብ ላይ እንቆይና በመግደላዊት እንደተገለጸው የተመረተው ኃይል ከተጠራቀመበት ማጠራቀሚያ ቋት ብንለው ከዛ ሰዎች መጠቀም በሚችሉበት ፋብሪካዎችም ከሆነ መጠቀም በሚችሉበት ምናልባትም ተደጋግሞ ሲነሳ የኢትዮጵያንም አቅም ያጎለበተ ተደርጎ የሚታየው ወደ ውጭ የመላክ አቅም ይኖራል እስከሚለው ድረስ ያለው እና የኢኮኖሚ ወይም የልማት ጠቀሜታዎች ሁሉ ይታያሉ። ዶክተር ጥሩሶ ከፖሊሲ አንጻርም እንዲያዩት ነው ይሄን ጥያቄ የማነሳው ከተግባራዊነት አንጻር ምንድን ነው የሚጠይቀው? በኢትዮጵያ የዛሬ አቅምም ሆነ መቼም አምርቶ ማጠራቀም አደለም፣ እና አላማው የሚቀጥለውን እርምጃ የሚቀጥለው ምዕራፍ ለመግፋት ምንድን ነው የሚጠይቀው? ሁለተኛ የአቅምም የፍላጎትም ቅድሚያዎቻችንን መስማማት የሚጠይቅ ይመስለኛል። በሩቅ እንደሚያይ በእርግጥ የትኛው ነውስ ማድረግ የሚቻለው ወይስ ሁለቱም ይደረጋለ በምን መልኩ ነው የሚቀጥለው ምዕራፍ የሚኬደው? ቀደም ብሎ በተነሱትም ላይ የሚታከል የመሰሎትን አንድ ላይ ማንሳት ይችላል ክቡራትና ክቡራን የራዲዮ መጽሔት ተከታታዮች፣ ወጋችን አልተቋጨም። ተከታዩን በነገው ምሽት ዝግጅታችን ይዘን እንመለሳለን። ለአሁኑ ግን ተወያይ እንግዶቻችንን የውሃ ጉዳይ አዋቂዎቹን ዶክተር ጥሩ ሰው አሰፋንና መቅደላዊት መሳይ ደርብን እንዲሁም በውሃ ጉዳይ የሚነሱ ዓለም አቀፍ ውዝግቦች የሚዳኙበትን ሕግ አዋቂው ዶክተር መሐሙድ እሸቱ ትጉዬን እናመሰግናለን። በዝግጅታችን መክፈቻ ያነሳንላችሁን ጥያቄ በማስቀደም ወደ ሌላው የምሽቱ ቅንብር እንውሰዳችሁ። በልዩ የጉጉት ስሜት የተዋጡ ታዳሚዎች እና እውነትም በአንዳች ልዩ ተስፋ የሚያጭር መንፈስ የተሞላ አየር የነገሰበት አዳራሽ ለአፍታ በምናባችሁ ትስሉ ዘንድ ነበር ግብዣችን። ስፍራው የዋሽንግተኑ የበርካታ ቤተመዘክሮች ባለቤት የሆነው ስሚትሶኒያን የተባለው ተቋም ብሔራዊ ቤተመዘክሮች አንዱ የአፍሪካ የስነ ጥበብ ቤተመዘክር። ምክንያቱ ደግሞ የኢትዮጵያ ዘመናዊና ባህላዊ ዘፈኖች ድንቅ የሙዚቃ ቅኝቶች፣ ከሶስቱ እንግዶቻችን አንዷ ድምፃዊቱ ሙኒት መስፍን ዜማዎቿን በምትጫወትበት ወቅት የአንዳንድ እውቅ ድምፃውያን የሙዚቃ ስራዎችና የኢትዮጵያን ባህል ጭምር በመጠኑም ቢሆን የተዋወቀበት ምሽት ነው። ከአዳራሹ ወለል ላይ ከተቀመጠውና ዙሪያውን ግድግዳዎቹን ተደግፎ ከቆመው ታዳሚ ጆሮና እይታ ሊደርሱ የተሰናዱበት ቅጽበት መሆኑ ነው። ከታዳሚውም የሚበዙት ታዲያ ነጭ፣ ጥቁር፣ አፍሪካዊ፣ እስያዊ፣ በአጠቃላይም የዋሽንግተን ዲሲ እና አካባቢው ነዋሪ የሆኑ የተለያዩ አገር ተወላጆች ናቸው። ወደ ቆይታችን እንውሰዳችሁ። እንግዶቼ እንኳን ደህና መጣችሁ። ሶስት እንግዶች አሉኝ። በስካይፕ መስመር ሚኪያስ አበባየሁና ሙኒት መስፍን፣ እዚህ ስቱዲዮ አጠገቤ ደግሞ ቴዎድሮስ አክሊሉ አለ። ሙኒት ለዝግጅታችን መክፈቻ እስኪ ወደዚያ ምሽቱ ሰጅን ከመድረክ ሆነሽ የሙዚቃ አጋሮችን ታስተዋውቂበት ወደነበረው ስሜት መልሽን። በኪቦርድ ቴዎድሮስ አክሊሉ ይገኛል አጠገቤ ደግሞ በከብሮ ኦን ድራምስ ሚኪያስ አበባየው አለ። ከጎናችን ደግሞ አንዲ ቤተ ዜማ በጊታር ከኒ አለን በቤዝ ከዛ ደግሞ ሰጠኝ በማሲንቆም ነበሩ። መድረክ የነበሩት ነበሩት። እኔ ደግሞ ሙኒት መስል ናሽናል ስሚቶን ሚዚየም አፍሪካን አርት። በጣም ደስ የሚል እና በጣም አሪፍ ቅዳሜ ነበር ያሳለፍ ነው። እርግጥ ግሩም ቅዳሜ ምሽት ነበረ። ሙኒት፣ እንደ መድረኩ ሁሉ የሙዚቃ አጋሮችሽን ደመቅ አድርገሽ ላስተዋወቅሽበት አመሰግናለሁ። የመድረኩን ስሜት ቀረብ ባለ ሁኔታ እንዲያዩ የሚያደርግ ይመስለኛል። አድማጮቻችን ከስፍራው ባይገኙም፣ መንደርደሪያው ጥያቄ ምን አገናኛችሁ ይመስለኛል እርግጥ ነው ሙዚቃ ነው ያገናኛችሁ። በህይወትም በዛ መድረክም ቴዲ ተንሳሹ ነበርክና እንዴት አንድ ቦታ ልትገኙ ተቻላችሁ? የዛን ቦታና እለት ሁኔታ መነሻ ብታስታውሰን። እሺ እንግዲህ እንደምታውቀው ሁሉም በየፊናቸው ማስተሮች ናቸው እና የእኔ ብቻ አይደለም፣ የሙኒትም ነው፣ የሚኪያስም ነው፣ የሰጠኝም ነው። የሁላችንም ፕሮጀክቶችን የተቀጣጠሙት እንደዛ ነው የሚገባኝ። አንድ ነገር ነበረ እዛ ውስጥ የራሳችንን ያገኘንበት ነገር። ለዚህ ነው እንዲሁ ሁሉም በፈቃደኝነት የሰራው፣ እንዲያውም የቦሄን በዓል በነፃን የሰራ በስሜት ማለት ነው። መጀመሪያ ቀን የተገናኘነው የቦሄ በዓል ላይ ነበር እና ህብረተሰቡ የሚያስፈልገውን ሙዚቃ ሰጠ ነው ሰጠኝ ነው። እሱ ነው ዋናው ልቡ። ግን እሱ ዙሪያ እኛ ደግሞ የዘመናዊ ሙዚቃ ስናቀርብ እዛ የነበረውን ወጣት ጆሮ ለመያዝ የቻለን ይመስለኛል እና አንደኛውም ትልቅ የኛ ዓላማ ውስጥ የሚያድጉት ልጆቻችንን ተውጠው እንዳይቀሩ ከበፊቱ ጋር ግንኙነት እንዲኖራቸው፣ ፍቅር እንዲኖራቸው፣ እንዲቀጥል ፍቅራቸው አዲስ መልኩ ደግሞ እነሱ እንዲያዋጡ ለሱ በሚኪያስም በፊናው ሙኒትም በፊናዋ ሁላችንም ይህን ነው የምንሰራውና ተገጣጠመልን። በቃ ግሩም ተገጣጥሟል። ቀደም ብላ ሙኒት እንደገለጸችው ስሚትሶኒያን አፍሪካን አርትስ ሚዚየም ሳውንድስ ኦፍ አፍሪካ ካንሰርት ሲሪስ ይላል። የአፍሪካ ድምጾች እንግዲህ በተከታታይ የሚካሄድ ስነስርዓት መሆኑን ነው የሚጠቁመው። ሚኪያስ፣ ከአንተ ጋር የረዘመ ቀጠሮ ነበረን። ሙዚቃ ዝግጅታችሁ ባለበት ቦታ ተገኝቼ አንድ ቀን ከነ ሙዚቃ መሳሪያቸው ዲ አመጣችኋለሁ የሚል ተስፋ ነበረኝ እና ቢዘገይም ዛሬ ተገናኝተናል። በደንብ የሚገባ በዛ ላይ ብዙ ጊዜ ከተለያዩ የሙዚቃ ዝግጅቶች ከተለያዩ የሙዚቃ ግሩፖች ጋር በምንጫወትበት ጊዜ ድጋፍ ስለማይለየን እናመሰግናለን። ለመልካም አስተያየትህ እኔም አመሰግናለሁ። ሚኪያስ ቅድም ሙኒት እንዳስተዋወቅችው እዚህ ዋሽንግተን ዲሲ አካባቢ ብቻ ሳይሆን ተዘዋውራችሁ በምትሄዱባቸው አካባቢዎችም፣ ድራምስ በከበሮ ተጫዋችነት በስፋት ትታወቃለህ። የሙዚቃ አጋሮችህ ብዙ ናቸው። ከተለያዩ የሙዚቃ ባንዶች ጋር ይበልጡን ደግሞ ለረዥም ዓመታት የተጫወትከው ፊደል የተባለው ባንዳችሁን የምትመራው የምታስተባብረው ሙዚቃ ቡድን ጋር ትታወቃለህ። ለኑሮህ ለመተዳደሪያ ሌላ ስራ ትሰራለህ፣ ነገር ግን ዘወትር መገኛህ ሙዚቃ ነው። የህይወትህ አንድ አካል ምናልባትም ትልቁ መሆኑን መረዳት አያዳግትም። ይሄ ምናልባትም ለሁላችሁም ይሰራ ይሆናል። ለሁሉም ግን ለዓመታት ይህን ማድረግ እንዴት ተቻለ ለሚልህ ምንድን ነው ያንተ ምላሽ? በጥሩ አይነት ሁኔታ ልክፍት ነው ማለት መተውም ማትችለው ከተፈጥሮ ነው ይመጣ ይሄ ፍቅሩ ውስጥ ካለ እዚር ድሎ ሰቶ እሱን የማዳበር ሁኔታ ተመቻችቶ ሁላችንም የተለያየ ድብቅ የሆነ ስጦታዎች አሉ። በተለያዩ አይነት በአርት የሚሆን በቪል አርት፣ በሙዚቃ ሚሆን፣ በጨዋታ ቀል የሚሆን በሁሉም ነገር እና እሱን ድል ኖሮን አዳብረን ከህይወታችን ጋር አብረን ማድረግ የምችልበት ሁኔታ ሲፈጠር ማጅክ ነው ማለት በቃ ቲንክ የህይወት ሚስትሩ ሱ ይመስለኛል። ያንን የምትወደውን ነገር አግኝተ ምንም ቢሆንም በቃ ችለ ሳክሪፋይስ ልል አልፈልግም፣ ግን በቃ ጊዜውን ሰጥኸው ወደ ምትወደው ነገር ህይወትን የሚያድስን ነገር ላይ ካገኘ ትልቅ ስጦታ ይመስለኛል። እሱን አግኝቶ እዛ ላይ ማድረግ እና ሙዚቃ እንደዛ ነው ፈልገውን ባትፈልገውም ፍቅሩ ካለ እና እዛ ውስጥ ከገባ ሌላውን ነገር እያመቻቸ ታውቃ ካለ እና ብዙ ጊዜ ቀላል አይደለም። በቃ ሙዚቃ የመንፈስ ምግብ ነው ዓለም ለሁላችንም ለነብሳችን ጠዋት ስንነሳ ሙዚቃ መሰማ አይነት አለን። በተለያየ ባህልም ይሁን በተለያዩ በእምነት የምትከተል ሁሉም ላይ ብቻ ሙዚቃ ሁላችንም ላይ ልክ እንጅኑን የሚያስነሳ አንድ ኃይል ነው ብናቆም ባናቆም። ግን ያን ያህል ሆኖም ሙዚቀኞች ያን ያህል ተፈላጊነት ኖሮት ያን ያህል ምድር ላይ መካንድ ከሚባሉ ነገሮች አንዱ ሆኖ በተለይ በኛ ሀገር ኔን ያህል ኑሮውን ለመግባት የምንችልበት ስራ አይደለም። ብዙ አይተናል ከኛ ያለፉ በደንብ ህይወታቸውን ነብተው ሙዚቃ ግን ለራሳቸው ምንም ኑሯቸውን እንኳን በስነ ስርዓት ለመለቀቅ ያልቻሉበት ሁኔታ ላይ ደርሰዋሉ፣ እና እሱ ያሳዝናል። ግን በመጠኑ ባለንበት ሁኔታ ሌላ ነገር አድርገን ህይወታችንን አሸንፈን የምንወደውን ነገር አድርገን እሱም ደግሞ ከመላው ህብረተሰብ ጋር አብረን የምት ሸር እሱ ነው የሚረዳና የሚደግፈን የሚያግባባ ይመስለኛል። ምትሀት ነው ብልሀል ሚኪያዝ። በእርግጥም ምትሀት ነው። ለታዳሚዎቻችሁ ጭምር የሚከፈል ዋጋ መኖሩንም አስረግጠሃል። እሱም የሚያግባባ ይመስለኛል። እንግዲህ የህይወታችሁ አካል ነው እና አጫወታችሁ በመድረኩ ያቀረባችሁት የሙዚቃ አጫወት በታዳሚው ላይ ያሳደረውን ስሜት በምን አይነት ስሜት እንደተከታተሉ አንዳንዶቹን መጠየቅ እድል አግኝቼ ነበርና ስለ ኢትዮጵያ ሙዚቃ ምንም የማያውቁ ሰምተውም የማያውቁ ሰዎች ሁሉ ነበሩበት። ግን በጣም በተለየ ስሜት ሲያጣጥሙ ነው ያገኘኋቸው። የታዳሚው ስሜት የሚጋባ ነውና ብዙዎቹ ወጣቶች ናቸው። ቀደም ብዬ እንደጠቀምኩት ከኢትዮጵያውያን ውጭ በርካቶች አሉበት። ሙኒት፣ ወደ አንቺ ልመለስ። መድረክ ላይ ሆነች ስትመለከችው የታዳሚውን ስሜት ዙሪያውን ግድግዳ ተደግፈው ሲመለከቱ ከነበሩት ውጪ አብዛኞቹ መቀመጫ ወንበር በሌለበት ሙሉውን ጊዜ አዳራሹ ወለል ላይ ተቀምጠው ነበረ ሲከታተሉ ያመሽት ቅድም እንዳለ ሙዚቃ ለእኔ የመንፈስ ምግብ፣ የሀይል ልውውጥ ነው። እኛ እንሰጣለን እነሱም ይሰጡናል አይነት ነገር ነው። ስለዚህ በዚህ መሀከል ውስጥ ደክሞን ብንገባ ሀይል የምናገኝበት ነገር ነው ብዬ ነው የማስበው። እና መጀመሪያ ላይ ስናወራ እንደውም ሰዎች እየተንጎራደዱ ወደታች፣ ወደ ላይ እየተዟዟሩ የሚልም ስሜት ነበረ። ስለ ኮንሰርት እንዴት ነው የሚሆነው የሚለው ነገር ስናስብና ልክ ከመጀመሩ በፊት ተሰምቶ ነበረ። አይ እዚሁ ቁጭ ይመስለኛል ወንበር ይውጣ ሁሉ ተባብለን ከኦርጋናይዘሮቹ ጋር በጣም ቤቱ ሙልት ነው ያለው እና የኢትዮጵያ ሙዚቃ ለመስማትም ይሄን ያል ሰው መምጣቱም ገና ከዛ ይጀምራል። ደስ ይላል። ሳውንዝ ኦፍ አፍሪካ ብሎ ዝም ብሎ በቃ ምን ይሆን ደግሞ ብሎ ለማየት የመጣም ይኖራል። በቃ ሆን ብሎ ፈልጎም የመጣም ይኖራል። ሁሉም አይነት አለ፣ ኢትዮጵያኖችም ይኖራሉ፣ እሱም ሁሉም አለ እና ከነሱ ጋር አንደኛ ነገር መኖራቸው በጣም እናመሰግናለን። ሁል ጊዜ ሰው ሲመጣልን ላይ ሚውዚክ ሰው ከሌለ ትንሽ ያሳዝናል፣ እና ሰው ሲኖር ኢትስ ናይት። ከዛ ግን በሙዚቃ ውስጥ እንደገና ቅድምትን ቴሪ እንዳለው ስለ ሙዚቃው፣ ስለአመጣጡ፣ ስለመሳሪያው፣ ስለ መሳሪያው፣ ስለ ይዘቱ እሱን እሱን ደግሞ ስናስረዳ በደንብ ቃ ነው እንዴ ብለው የሚነቃነቁ አንገቶች እና ራሶቹ ነበሩ እና እሱንም ማየት የሆነ ከዜማው ብቻ ከግጥሙ ብቻ ከሙዚቃው ብቻ ሳይሆን እንዳልከው ከዛም በላይ ነው ዞሮ ዞሮ። ለእኔ ላይቭ ፐርፎርማንስ በቃ እንደዚህ መድረክ ላይ መጫወት ሁሌም የሚያስደስተኝ ነገር ቢኖር ያ ነው። ፐርፎርሚንግ ስቴጅ ላይ ፐርፎርም ማድረግ ነው እና ሁል ጊዜ መጨረሻ ላይ ሲያልቅ ያው አድረናሊን የሚል አንድ ሆርሞን አለ። እሱ እስኪሰክን ራሱ ሰዓታት ይፈጃል። ምክንያቱም በቃ ብዙ ነገር በዛ ሰዓት ውስጥ የማይተዋወቁ ሰዎችን እንደ አንድ ማህበረሰብ እንደመፍጠር ነገር ነው ዩክሬደ ኮሚኒቲ እና እዛ ኮሚኒቲ ፈጥረሃል በዛ ደቂቃ ውስጥ በሙዚቃ ውስጥ እና እንደ አስማት የሚመስል ስሜት አለው። ግን በቃ ከድሮም ጀምሮ ያለ ነው። ቅድም ሚኪያስም እንዳለው ውስጣችን ያለን ዜማ፣ ምት፣ ኤለመንትስ ከልጅነታችን ከመወለዳችን በፊት እስከ ሞታችን ድረስ አብሮን ያለ ነገር ነው እና ባህል፣ ቋንቋ፣ ብዙ ነገር ምንም ሳይገድበው ሰው ሁሉ የሰማውን ተቀብሎ ደስ ብሎ ሲሄድ ማየት በጣም ትልቅ ጸጋ እና ስጦታ ነው። እና ለእኔ ትልቁ ደስታዬ መድረክ ላይ ያንን የሀይል ኤክስቼንጅ ሰርኪለር የሆነ ሳይክሉን ማየቱ እና መኖሩ በጣም ለሁሉ ነገሬ ብዙ ደስታ የሚሰጠኝ ነገር ነው። እና ደስተኞች ነበርን። ደስተኞች ነበራችሁ፣ ሌላውንም እንዳስደሰታችሁት። ከሚኪያስ በተስማማ መልኩ አስማት ነው ብለሻል። ምታት ብሎን ነበረ ሚኪያስ አዲስ ማህበረሰብ የማይተዋወቀውን እንደ መፍጠር ነው ብለች ነበር። ያን አይነት ስሜት ካነጋገርኳቸው ሰዎች ያገኝቻለሁ። አንድ የሙዚቃ ልምዱ ያላት ልጅ ሙዚቃ ምህርቱ ያላት የምትጫወት በምትማርበት ዩኒቨርስቲ ውስጥ ስትነግረኝ የኢትዮጵያ ሙዚቃ ያለበት ሄጄ ነው ከዚህ በኋላ የምከታተለው ስትል ነበረ ሙዚቃው ብቻ ሳይሆን እንዳልሽው ስለ ባህሉም የባህል ትውውቁ በደንብ ታስቦበት የተሰራ ነው የሚመስለው። ስለ ሙዚቃዎቹ ታስተዋውቃላችሁ። እንዲህ አይነት ሙዚቃ ነው መሰረቱ፣ ይህን ይመስላል። የማያውቁት ነገር ነው እና የሚመጣው ቀድማችሁ ትነግሯቸው ነበረ። ሰውን እዛ ውስጥ የማስገባት አቅሙ ከፍ ያለ ሆኖ ነው ያገኘሁት። ለዛ መድረክ በሚል ያሰብሽው ነው በአንቺ በኩል ያደረግሽው? ቴዲም ሲያደርግ ነበረ አልፎ አልፎ እየተናገራችሁ ነበርና፣ እስኪ ንገሪ አ ምንድነው በእኔ በኩል አብዛኛውን ጊዜ የምጫወተው ኢትዮጵያ ውስጥም እያለው እዚህም እያለው ለተለያዩ ማህበረሰቦች ከተለያየ ሀገር አማርኛም፣ እንግሊዝኛም፣ ስፓኒሽም ፈረንሳይኛም ምንም በምንም ቋንቋ ሳንግባባም በአንድ መድረክ ላይ የምንገናኝ ሰዎች ጋር ነው ለምዶብኛል። መጀመሪያውኑ ስለዚህ ሙዚቃ ማወቅ የለባቸውም አይደለም። አዲስ ነገር ነው ይዘው ይመጣ። ስለዚህ አውቀው ከመጡ ናይ ተጨማሪ ኢንፎርሜሽን የሰጣቸው ነው። ካላወቁ ግን ምንድን ነው ብሎ በተለይ ኢትዮጵያ ሙዚቃ በጣም ስለሚለይ በቋንቋም፣ በብዙም ነገሩም ላይ የራሳችን ነገር ስላለ አሁን ለምሳሌ በፈረንሳይኛ ቢሆን በጣም ሰፊ ፍራንኮፎን ዓለም አለ። ስፓኒሽ ቢሆን በጣም ሰፊ ስፓኒክ ዓለም አለ። የእኛ ቋንቋ ግን ከኛ ጋር ያለ ነገር ስለሆነ ኃላፊነቱ የኛ ነው። ስለዚህ ምንድን ነው? ማን ነው አመጣጡ? ይሄ ዘፈን የንትና ነበረ። ስለዚህ እሱ ለሰው ስታወራ ግርማ በየነ ካሉ በዛም ግርማ በየነ አዲስ እንደዚህ አይነት አለው ስላለ፣ ይሄዱ ፈልጉ። የአለማየሁ እሸቴ ነበረ፣ እሱንም እንደዚህ ፈልጉ። በዛም እያባዛን ነው። ስለዚህ ያ ስራ ያ ወሬ አንደኛው ዝም ብሎ መስፈንና መውረዱ ይጨንቃል ማለት ይቻላል። ግን ትንሽ ታሪክ አብሮ ሲኖር ኦዲየንሱን ጋር በደንብ ኮኔክት እንድትደራረግ ይጠቅመሃል። ሰዎች ናቸው፣ ኪዩሪየስ ለማወቅ ነው የመጡት ለመስማት ነው የመጡት። ስለዚህ ኢንፎርሜሽን ስትሰጣቸው እነሱንም በደንብ የሆነ ነገር አዲስ ነገር አውቀው መሄዱ ሁላችንም አዲስ ነገር ስናውቅ ይጠቅመናል፣ ደስ ይለናል። እሱንም ማድረጉ አሪፍ ነገር ነው። ከዛም ደግሞ ማባዛት ነው። አሁን ይህንን ሰምታችኋል፣ እዛ ደግሞ ስትሄዱ ይህንን እስቲ ሞክሩ፣ ያንንም እስቲ ሞክሩ እያል በዛውም የኢትዮጵያ ሙዚቃን ኦዲየንስ ማስፋፋት ኦዲየንስ ክሪኤሽን የሚባል ነገር አላለን፣ በዛውም እያስፋፋን ነው። ስለዚህ ሌላ ቦታ ሄጄ የፈልጋለው አያለው ሰማለው የሚለውን ሰው በዛም ያንን ሲፈልግ በዛም ደግሞ የሆነ ሬስቶራንት ሆነ ያው እንጀራም ይበላል። ከዛ በኋላ እሱን ደግሞ ሲበላ እና ከዛ እያለ እያለ ኢንዱስትሪውን እያስፋፋ ነው። ስለዚህ ሙዚቃ በጣም ትልቅ ኃይል ያለው ብዙ ነገሮች ጋር እንድትነካካም ያደርጋል እና ኃላፊነቱ መድረክ ላይ እስካለን ማይክሮፎኑ እስካለን እኛ ማይክሮፎን የያዝን ሰዎች ያው ኃይልም አለ። ስለዚህ በዛ ሰዓት ላይ ያንን እንዴት አድርገን ለታሪክም ለባህልም ለብዙ ነገር በቃ በዛ ላይ ትልቅ እድል ነው እና ቼር ስታደርገው እንደ አምባሳደርነት ስራም ነው። ግን በደስታ ደግሞ አል አይደለም የምንወደው ሙዚቃ እየተጫወትን ያለ ነው። ስለዚህ ማን እንደጻፈው ማን እንደሰራው ከየት እንደመጣ ስንናገር በቃ ለምን እንደወደድ ነውም በዛም ስናስተላልፍ የእኛም ፍቅር ተሰምቷቸው እነሱ ምን እንዲወዱትም ይጠቅማል ብዬ አስባለሁ እና አሚዩዝ ትወት ለምጃለው በጣም ግሎባላይዝ የሆነ ኦዲየንስ አካባቢ ላይ ስላለው ማስተዋወቁ እንደውም ኢትስ ፓርት ኦፍ ጆይ፣ ደስ የሚለኝም እሱን ነው። ምክንያቱም ዘፈን ኢትስ ናይስ፣ ዜማ ኢትስ ወንደርፉ፣ ሁሉ ነገሩ ደስ ይላል። ግን መሀል ላይ ያለው ቀልድ እና ታሪክ እና ያያ ብዙ ጥቅም አለው። ስለዚህ በዛ ላይ ትልቅ አድቮኬት ነኝ። በጣም የሚያግባባ ነው። ሰውንም በዛ ስሜት ውስጥ ለማቆየት ትልቅ አቅም አለው። ቴዲ ወደ አንተ ልመጣ ነው። ምናልባት ታስታውስ ከሆነ በሁለት ሺህ መጀመሪያ አካባቢ የኢትዮጵያ ስዕሎች በስፋት የታዩበት አጋጣሚ ነበረ። ስድስት ወር ያህል የቆየ ኤግዚቢሽን፣ ትልልቆቹ ሰዓሊያኖቻችን እስክንድር ቦጎሲያን፣ ወሰኔ ኮሶሮፍ በርካቶቹ ያሉበት የሙዚቃ ቀን ነበረ። እና በጋዝ የተጫወቱበትን ቀን አስታውሳለሁ። ሙኒት እዚህ ስለነበርሽ ምናልባት ከነበርሽ ታስታውስ። ሲሆን ቴዲ ስሚትሶኒያን የኢትዮጵያ ሙዚቃ የኢትዮጵያ ባህል ሰፋ ባለ ሁኔታ ሲተዋወቅ አሁን የጠቀስኩት ጊዜ በዛ ደረጃ የሚታይ ነው። እንግዲህ የማስተዋወቁ እድል ሲገኝ እንደናንተ ያሉ ባለሙያዎች እድሉን ለብዙዎች እንዲጠቅም የማድረግ ዝንባሌ ያለና እስኪ አዛምድልን ሁኔታውም የተለየ መሆኑ ግልጽ ነው። አስታውሰ ከሆነ አሁን የነገር ከሆን በስዕል አለም እንደዛ አንጋፋ አንጋፋ የሚባሉት አርቲስቶች በዓለም ደረጃ ያሳዩበት የለም እስካሁን ድረስ። ያንም ይመስል ስሚዞንያን በሚባለው ስ ፈረንሳይ ሊሆን ይችላል እንግሊዝ ሊሆን ይችላል አሜሪካ ውስጥ ግን በስሚዞንያን በናሽናል ሚውዚየም ደረጃ ሰአሌዎቻችን አንድ አስር ሰአሌዎች ተመርጠው የዚህም ሀገሮቹ ተመርጠዋል። እዚህ ሀገር ዴቨሎፕ ያደረጉት። ስለዚህ በስዕል ኢትዮጵያን ብትሄድ ሞር አድቫንስ አድርጓል። እያንዳንዱ ግለሰብ ስለሆነ የሚያካሄደው የራሱን ከሬር ተአሊዎቹ ቀደም ብለው የበለጠ ስዕል ይሸጣሉ፣ የበለጠ ኢንተርናሽናል ኤክስፖዠር አላቸው፣ የበለጠ ታሪካቸውን ያወራሉ ስዕላቸው ዙሪያ። ሙዚቀኞቹ አንፎርችኔትሊ ስለእኛ የሚያወራልን ፈረንሳይ ሆኖ ተገኘ እና እኛ ራሳችንን አንገልጽም። ስለእኛ የሚያወራልን ግን የውጭ ሀገር ሪከርድ ልብላል። እያንዳንዶቹ ዲጂዎች ኢትዮፒክ ላይ ያለውን አንብበው ስለ ኢትዮጵያ ሙዚቃ ይፈላሰፋሉ። ኤክስፐርት ኦፒንዮን ያቀርባሉ፣ እንደዚህ እና ሙዚቀኞቹ ራሳቸው አፍተር ዋይል ባለቤት የሌለው ሆነባቸውና መዝናናት ጀምሮ መጥቶ የሚቃወማቸውም የለም። መጥቶ ሲቃወማቸው ይሄ ውጭ ሀገር ኖሮ ትንሽ ኮምፕሌክስ ደቨሎፕ አድርጓል ምናምን ነው የሚባለው። ስጋቱ ነው የሚታየው፣ ብዙ መተዋወቁ። አሁን ኢትዮፒክ ያልከው ያነሳው፣ ምናልባት በዓለም ዙሪያ በከፍተኛ ደረጃ ያስተዋወቀን ብቸኛው የሙዚቃ ሪኮርድ ይመስለኛል። ትክክል። በሱም ምክንያት ምስጋና ልንሰጠው ይገባል። እያንዳንዳችን መቶ ሀምሳ ሚሊዮናችን ለሰውየው ኮፍያችን አውልቀን እግዚአብሔር ይስጥልህ ማለት ይገባናል። ይህ ጨዋነት የሚጠብቀው ሚኒመም ነገር። ከዛ ወዲያ ግን እጁን ባህል ውስጥ ለማስገባት የሚሞክረውን ነገር ቦታ አይደለም። ባህሉ የፈለገውን ይስራ፣ የራሱን ኑሮ ይኑር። ይህንን የሚያረጋግጥልን አድዋ ነው። እሱን ማድረግ እንዳይችሉ ያደረጉን አባቶቻችን በዛ በጦርነት ይህን ማድረግ እንድንችል ነው። አሁን እኛ የምንዝናናበት እኛ አሁን የአድዋ ጦርነት ውጤት ይህን ማወቅ አለን። ከአድዋ ድል ጋር አዛምደህ ያነሳኸውን ሰፋ ያሉ ጉዳዮችን ማንሳት መጣል የሚጠይቀውን ለጊዜው እናቆየውና በሚዛን ይሁን ነው ያንተ አቀራረብ። አሁን እንደምንረዳው መነሻ ያደረግከውም ምናልባት በሰፊው የምንነጋገርበት ትልቅ ስራ አለ። መጽሐፍ ጽፈሃል፣ አዳዲስ ሙዚቃዎች ይወጣሉ። ጊዜ ሰተን እንነጋገርበታለን። ግን አሁን እዚህ ላይ ተናግረህ ብናልፍ የኢትዮጵያ ሙዚቃ የሚወዱ የሚያደንቁ ከፍ ያለ ቦታ ያደረሱት የሚገባቸው አክብሮት አለ። ነገር ግን ደግሞ እኛ ራሳችን ማድረግ ያለብን ስራ አለ። የባህሉን ጉዳይ የሚመለከተው ነው የምትለው እሱ ላይ በጣም የተዛነፈ ነገር ስላለ ምክንያቱም በዓለም ዙሪያ ስትሄድ ኢትዮጵያ ጎልደን ኤጅ የሚባል የሆነች ጊዜ የፈጠሩለትና ከዛ ወዲያ መሀን አድርጓል የሙዚቀኛ መሀን የሌለ መሰለ ሙዚቀኛ መሰለ ሆነ እንጂ ብቻ ዋና አንጋፋዎቹ መሐሙድን፣ አለማየሁን፣ ግርማ በየነን ይወስዱና ከኋላቸው ፈረንጅ ሙላቱ አስታጥቄ ከኋላው ፈረንጅ። ምንድን ነው ይሄ ነገር? መሐናት አልወለደችም። ኧረ ተወልደናል ነው ያለው። እሁድ ለት ያኔ በስዕል እንዳደረጉት አስሩ አንጋፋ ሰአሌዎች፣ እኛ አንጋፋ ሙዚቀኞቹ እኔ ነኝ ባልልም አትሊስት ዝም ከሚል ያለ ነው እንፍጨርጨርና እንዳለን ይታወቅ እንጂ ግራና ቀኝ ሀሳቦችን እያነሱ ጥሩ የሚያነጋግር የሚያወያይ ሀሳብ ያመጣ ይመስለኛል። እንዳልኩት ሰፋ ያለጊዜ ጊዜ ሰጥተን እንመለስበታለን። በዚህን መሰል ውይይት ከዚህ ቀደም ሶስታችሁ በአንድ ላይ የተገኛችሁበት ውይይት አጋጥሞን አያውቅም። ቀደም ብለን ቃል በገባ ነው መሰረት እዚህ ስቱዲዮ ተገኝታችሁ የሚሰማ ብቻ ሳይሆን የሚታይም ጭምር ሙዚቃዎቻችሁንም በቀጥታ ለታዳሚዎቻችን እያጫወታችሁ ዳግም ሌላ ጥሩ ጨዋታ ጥሩ ወግ እንደሚኖረን ተስፋ ተስፋ አድርጋለሁ። ሚኪያስ አበባየው፣ ሙኒት መስፍን፣ ቴድሮስ አክሊሉ ለጊዜያቸው አመሰግናለሁ። እግዚአብሔር ይስጥልኝ፣ አመሰግናለን። በህዳሴ ግድብ ዙሪያ ከጉዳዩ አዋቂዎች ጋር በተካሄደው ውይይትም ሆነ በስሚትሶኒያኑ የኢትዮጵያ ሙዚቃና ባህል የተስተናገደበትን መድረክ የተመለከተ ቅንብር አሁን ባቀረብናቸው ዝግጅቶችም ሆነ ለፕሮግራማችን ተስማሚ ናቸው በምትሏቸው ሌሎች ርዕሰ ጉዳዮች ዙሪያ አስተያየቶቻችሁን በጽሁፍም ሆነ በድምፅ አድርሱን፣ እናስተናግዳለን። ለምሽቱ ያልነውን ታዲያ በዚሁ መቋጨታችን ነው አሁን የቀረን I did the need time, she didn't የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት ዘወትር በየለቱ ከሶስት ሰዓት እስከ አራት ሰዓት በ22፣ በ25 ና በ31 ሜትር ባንዶች እንዲሁም በኢትዮ ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ አበቃ። ነገ ሰኞ ከሶስት ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ የራዲዮ መጽሔት አዘጋጅና አቅራቢዎች ቆንጅ ይታይና አሉላ ከበደነን ለአሁኑ በዚሁ ተሰናበትን። ሰላም በደህን አደሩ። Did I even